Foreign Service Institute, Mharik Basic Course, Unit 43, Basic Sentences for Learning. Masara. Masmetat. Lagidibu <laughs> Masriya Masfad lagutin Masaraya with Kate in መዋዋል የሚያስፈልጉ መሣሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። መጋዘን ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሳሪያዎቹን ልናሳየው እንችላለን። መላ በመላ ሊሰራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላ ውሃ ለማጠጣት የሚችል ይመስለዎታል? ማከል አሁን የሚሠራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውሃ እንዲያጠጣ ተስፋ እናደርጋለን። መታሰብ ወደፊት ደግሞ ከዚህ የበለጠ ግድብ እንዲሰራ ታስቧል። ማመልከት ካርታ ከመሄዴ በፊት የግድቡ ሥራ የሚያመለክተውን ካርታ ለማየት እፈልጋለሁ። ኮፒ የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም እወድ ነበር። አንድ ኮፒ ልንሰጥዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍ ሊግቡና አቶ ተሰማን አንድ ኮፒ ጠይቁት። እኔም እጠራውና አንድ ኮፒ እንዲያዘጋጅልዎ አስታውሰዋለሁ። ስለ እርዳታዎና ስላቀረቡልኝ መልካም ሀሳብ በጣም አመሰግነዎታለሁ። ካዋሽ እንደ ተመለስኩ ጠራዎታለሁ። ተከናወነ። መከናወን ይከናወናል። ደግ ነው። ስራውን እንደከናወንለው ሙሉ ተስፋ አደርጋለሁ። መቃጠር ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያ ሰዓት ጌዮን ሆቴል እጠብቀዎታለሁ። መልካም ነው፣ ይበሉ። ጤና ይስጥልኝ። አሚን፣ ጤና ይስጥልኝ። ለግድቡ መስሪያ የሚያስፈልጉትን መሳሪያዎች ከየት እናስመጣለን? የሚያስፈልጉ መሳሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሳሪያዎቹን ልናሳየው እንችላለን። ሊሰራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላ ውሃ ለማጠጣት የሚችል ይመስልዎታል? አሁን የሚሰራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውሃ እንዲያጠጣ ተስፋ እናደርጋለን። ወደፊት ደግሞ ከዚህ የበለጠ ግድብ እንዲሰራ ታስቧል። ከመሄዴ በፊት የግድቡን ሥራ የሚያመለክተውን ካርታ ለማየት እፈልጋለሁ። የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም እወድ ነበር። አንድ ኮፒ ልንሰጥዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍል ይግቡና አቶ ተሰማን አንድ ኮፒ ጠይቁት። እኔም ጠራውና አንድ ኮፒ እንዲያዘጋጅለው አስታውሰዋለሁ። ስለ እርዳታውና ስላቀረቡልኝ መልካም ሀሳብ በጣም አመሰግነዎታለሁ። ከአዋሽ እንደ ተመለስኩ ጠራውት አለሁ። ደግ ነው። ስራው እንዲከናወንለው ሙሉ ተስፋ አደርጋለሁ። ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያው ሰዓት እግዮን ሆቴል እጠብቀውታለሁ። መልካም ነው፣ ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ለግድቡ መስሪያ የሚያስፈልጉትን መሣሪያዎች ከየት እናስመጣለን? የሚያስፈልጉ መሳሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሳሪያዎችን ልናሳየው እንችላለን። ሊሠራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላው ውኃ ለማጠጣት የሚችል ይመስልዎታል? አሁን የሚሠራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውኃ እንዲያጠጣ ተስፋ እናደርጋለን። ወደፊት ደግሞ ከዚህ የበለጠ ግድብ እንዲሠራ ታስበዋል። ከመሄዴ በፊት የግድቡን ሥራ የሚያመለክተውን ካርታ ለማየት እፈልጋለሁ። የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም ወድ ነበር። አንድ ኮፒ ልንሰጠዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍል ይግቡና አቶ ተሰማን አንድ ኮፒ ይጠይቁት። እኔም እጠራውና አንድ ኮፒ እንዳዘጋጅልዎ አስታውሰዋለሁ። ስለ እርዳታውና ስላቀረቡልን መልካም ሐሳብ በጣም አመሰግነውታለሁ። ከአዋሽ እንደ ተመለስኩ እጠራዎታለሁ። ደግ ነው። ሥራው እንዲከናወንለዎ ሙሉ ተስፋ አደርጋለሁ። ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያ ሰዓት ጊዮን ሆቴል እጠብቀውታለሁ። መልካም ነው። ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ልጅህ ወደ አሜሪካ የሄደው ስለ ከብት ርቢ ለመማር ነው? የለም፣ መሐንዲስነት ለመማር ነው። ከእኔ ጋር ወደ ጋራው መሄድ ትፈልጋላችሁ? ከሰዓት በኋላ ብትሄድ አብረንህ እንሄዳለን። የከብቶችህ እረኛ ብርቱ ሰው ይመስልሃል? አዎ፣ በጣም ብርቱ ሰው ነው። ቀድሞ የተመሠረተውን ከተማ ሄዳችሁ ታዩታላችሁ? አዎ፣ እንሄድ እና እናየዋለን። የሕዝብ ጤና አጠባበቅ ሥራ እየተስፋፋ ሄደ። አሁን ከቀድሞ አሁን ተስፋፍቷል። የጽሕፈት መሳሪያ የሚሸጥበት ሱቅ ታውቃለህ? አሁን ባንኩ ፊት ለፊት አንድ ሱቅ አለ። ከአሜሪካ ልዩ ልዩ መሳሪያዎች መግዛት ይፈልጋሉ። ፈቃድ ካገኘሁ መግዛት እፈልጋለሁ። ብዙ መሳሪያዎች ለማስመጣት ከማን ጋር መዋዋል ያስፈልገኛል? ከዋናው ዲሬክተር ጋር መዋዋል ያስፈልገውታል። እዚህ መጋዘን ውስጥ ስንት ልዩ መሳሪያዎች አስቀምጠሃል? አሁን ልነግራችሁ አልፈልግም። ያመጣሽውን የወጥ ቤት ዕቃ በመላ መለስሽው? አዎ በመላ መልሻዋለሁ። አትክልቱን ውሃ ለማጠጣት የምትፈልገው መቼ ነው? ምናልባት ዛሬ ማታ ሳላጠጣው አልቀርም። የአዋሽ መሬት ምን አይነት አትክልት ያበቅል ይመስልሃል? በእውነቱ ምን አይነት አትክልት እንደሚያበቅል ሊነግርህ አልችልም። ማንኛውንም ነገር በደብዳቤ አመልክተሃል? አዎ፣ አመልክቻለሁ። የአዋሽን ወንዝ ግድብ ካርታው ላይ አመልክተሃል? አዎን አመልክቻለሁ። አርብ ማታ ወደ ሲኒማ ቤት አንሄድም? መሄድ ከፈለጋችሁ ደግ እንሄድ። የጠየቃችሁትን መሳሪያ ላኩላችሁ? አዎ፣ ላኩልን። ስራው በሙሉ ተከናወነላችሁ? የለም፣ አልተከናወነልንም። ከአምባሳደሩ ጋር ቀጠሮ አደረግ የለም፣ ገና ለመቃጠር መጣሁ። ከውጭ ጉዳይ ሚኒስትሩ ጋር መቃጠራችሁን ዘነጋችሁት? አዎ፣ ዘነጋ ነው። ዛሬ በውጭ አገር መንግሥት መገዛት የሚፈልግ ሕዝብ ይኖር ይመስልሃል? አይመስለኝም። በግቢው ውስጥ ያለው ትልቁ ቢጫ ቤት ምን እንዲሆን ታሰበ? ግማሹ ሲኒማ ቤት፣ ግማሹ ደግሞ ምግብ ቤት እንዲሆን ታሰበ። ይህ ደግ ሀሳብ ይመስላችኋል? አዎ ደህና ነው። እነ ለማን ቡና ለመጋበዝ ወደ ሆቴል እሄዳለሁ አልክ? አዎ፣ አሁን መሄዴ ነው። የሸትኸው ወንበርና ጠረጴዛ በመላ ስንት ነው ቁጥሩ ስንት እንደሆን አላውቅም። ከብት ከሚያረባው ሰውዬ ጋር የሚኖሩ ብዙ እረኞች አሉ። አዎ፣ በጣም ብዙ እረኞች አሉ። ናራቲቭ ድርሰት። ብዙ ዛፎች በክረምት ወራት ያድጋሉ። ማደግ። ያለ አንዳች ምክንያት ወደ ቢሮ መሄድ አያስፈልግም። አንዳች። አባቱ ብዙ ሀብት አለው። መስሪያ ቤቱን ሲያቋቁሙ እዚህ አልነበርሁም። አቋቋመ፣ ማቋቋም፣ ያቋቁማል። የታሰበውን ስራ እንደሚሰራ ይታመናል። መታመን። በአሁኑ ዘመን ብዙ አገሮች በኢኮኖሚ ለማደግና የሕዝባቸውን የኑሮ ደረጃ ለማሻሻል በየጊዜው ብዙ ጥረት ያደርጋሉ። ከነዚህም ጥረቶች አንዱ በትልልቅ ወንዞች ላይ ግድብ እየሠሩ በዙሪያው የሚገኘው መሬት በመስኖ ውሃ እንዲጠጣ ማድረግ ነው። ውሃ በማጣት ምክንያት ገጠር ሆኖ ያላንዳች ሀብት ይኖር የነበረው መሬት በአጭር ጊዜ ውስጥ በልጽጎ ማናቸውንም አይነት እህል ፍሬና አትክልት ሲሰጥ ይታያል። ከዚህም በላ ግድብ ሌላ ጥቅም አለው። ከውሃ የሚገኘው የኤሌክትሪክ ኃይል ኢንዱስትሪ ለማቋቋምና ለማስፋፋት በጣም አስፈላጊ ነው። ይህንም በማሰብ አሁን የኢትዮጵያ መንግሥት በአገሩ ውስጥ በሚገኙት በትልልቅ ወንዞች ላይ ግድብ ለመስራትና በመስኖ ውሃ በዙሪያው የሚገኙትን ቦታዎች ለማጠጣት አስበዋል። ለምሳሌ በቅርብ ጊዜ የተፈጸመው የቆቃ ግድብ የኤሌክትሪክ ኃይል በመስጠቱ ጥቅሙ ታውቋል። ወደፊትም ይህን የመሳሰሉ ግድቦች ለማቋቋም ስለታሰበ የአገሩ ኢኮኖሚ በአጭር ጊዜ ውስጥ አድጎ የሕዝቡን የኑሮ ደረጃ እንደሚያሻሽል ይታመናል። ጥያቄዎች። በአንዳንድ አገሮች ውስጥ የግድብ ሥራ ለምን በጣም አስፈላጊ ሆነ? ግድብ ለአንድ አገር ሕዝብ ከሚሰጠው ጥቅሞች ጥቂቶቹን ተናገር። አሜሪካ ውስጥ ብዙ ለም ቦታ አለ። ኢትዮጵያ ወደፊት ሌላ ግድብ ለመሥራት ትመኛለች። በዓለም ውስጥ በትልቅነቱ የታወቀው ግድብ የት አገር ነው? ስሙስ ማን ይባላል? እርሶ ግድብ አይተው ያውቃሉ? ኢትዮጵያ ውስጥ የታወቀው ግድብ ማን ይባላል? አሜሪካ አሁን እንዳለፈው ጊዜ በአገሯ ውስጥ ግድቦች ትሰራለች? This is the end of unit 43.